በኢትዮጵያ ጎጂ ልማዳዊ አድራጎቶችን ለማስቀረት ጥረት ሲያደርጉ የኖሩት ዶክተር ቦጋለች ገብሬ ያረፉ። የሴት ልጅ ግርዛትን የመሳሰሉ ጎጂ ልማዳዊ አድራጎቶች ለማስቀረትና የእናቶችና ሕፃናትን ሞትም ለመቀነስ ከፍተኛ አስተዋጽኦ እንዳበረከቱ የሚነገርላቸው ዶክተር ቦጋለች ዩናይትድ ስቴትስ ውስጥ ሕክምና ሲከታተሉ ነበር። ትናንት ሌሊቱን ያረፉት የዶክተር ቦጋለች ገብሬ አስክሬን ከሶስት ቀናት በኋላ ኢትዮጵያ እንደሚገባና ስርዓተ ቀብራቸውም በትውልድ አካባቢያቸው እንደሚፈጸም የካምባታና ጠምባሮ ዞን አስተዳደር ለአሜሪካ ድምፅ አስታውቋል። ዮናታን ዘብዴዎስ ከአዋሳ ተጨማሪ ዘገባ አድርሶናል። በኢትዮጵያ የሴት ልጅ ግርዛትን ለማስቀረት ከፍተኛ አስተዋጽኦ ያበረከቱት ዶክተር ቦጋለች ገብረ ባጋጠማቸው ህመም ከዚህ ዓለም በሞት ተለይቷል። ዶክተር ቦጋለች በአሜሪካን ሀገር በሕክምና ስረዱ ቆይተው ትላንት ሌሊት ህይወታቸው ማለፉ ነው። ጉዳያቸውን ሲከታተሉ የነበሩት የካምባታና ጣምባሮ ዞን የመንግስት ቃል አቀባይ አቶ ዘላለም ደስታ ለቪኦኤ በስልክ ተናገሩት። ዶክተር ቦጋለች ሴትነትን ከፍ ለማድረግ በሰሯቸው ስራዎች፣ የሴት ልጅ ግርዛትን ለማስቀረት በአከናወናቸው ተግባራትና በአካባቢ ጥበቃ እንዲሁም የሴቶችን አቅም በማጎልበት ረገድም ከፍተኛ ሚና ተጫውተዋልም ብሏል። ኢንቲግሪቲ ማ የሚባል ተቋም አቋቅመው ግብስና ዲጂታል አቋቅመው የሴቶችን ግርዛትን ለማስቀረት በጣም ብዙ ስራ ሰርተዋል። ሌላው የእናቶችና ህጻናት ሞትን ለማስቀረት የእናቶችና ህጻናት ሆስፒታል አስገንብተው ማቴሪያሎችን ሁሉ አሟልተው ሐኪሞችን ሁሉ ቀጥረው ያሰሩ ነበር። ሌላው የአካባቢ ጥበቃና አረንጓዴ ልማትም ሰርተዋል። የአንበሪቾ ተራራን በዛፎች ለመሸፈን ችግኞችን አስተክለዋል። የሙያ ቦ ያላቸው ሰዎች በአካባቢው የተገፉ ሰዎችን አንድ ላይ በማሰባሰብ የመስሪያ ቦታ በመስጠት በማመቻቸት ገበያ ትስስር በመፍጠር ስራቸውን የተሻለ የተሻለ ገበያ እንዲኖራቸው አድርገዋል። ሌላው የምንጮችን በማጎልበት ውሃ ለህብረተሰቡ በውሃ ተጠቃሚ የሚሆንበትን መንገድ አመቻችተዋል። ሌላው ደግሞ ሴቶችን የተለያዩ ስልጠና በመስጠት የራሳቸውን ገቢ የሚፈጥሩበትን መንገድ አመቻችተዋል። መልካም ዶክተር ቦጋለች ብዙ ሰርተው ሳለ ስለዚህ የሚደረግላቸውም የሽኝት ስርዓት የእሳቸውን አስተዋጽኦ የሚመጥን ይሆናል ብለን እናስባለን። የከምባሳ ጠንባሮ ዞን በቅርቡ የመሰላ አዋርድ የሚል ሽልማት ፕሮግራም አዘጋጅቶ ነበረ። እዛ ሽልማት ላይ አንዱ ተሸላሚ እሳቸው ነበሩ። ነገር ግን በህመም ምክንያት መተው ሽልማታቸውን መቀበል አልቻሉም ነበር። ከዛም ለሕክምና ነው ወደ አሜሪካ ያሉት። እዛ በሕክምና እንግዲህ ሲረዱ ቆይተው ነው ትናንትና እልፈተ ሕይወታቸው የተሰማው። ዋቤ ስቴዲየም ላይ አስክሬን የመሸኘት እና የመሰናበት ፕሮግራም ይኖራል ከዛም በኋላ በትውልድ መንደራ የቀብር ስሰት ይፈጸማል። ዶክተር ቦጋለች በአገር ውስጥም ሆነ በውጭ ላበረከቷቸው አስተዋጽኦች ብሔራዊና ዓለም አቀፍ ሽልማቶችን ያገኙ እውቅ ሰው ነበሩም ብሏል። ከሽልማቶችም ውስጥ በአፍሪካ ሴቶችና ህፃናት ላይ የሚፈጸመውን ጥቃት ለማስቀረት በፈጸሙት ተግባር በተለይ በ2007 ዓ ም ያገኙት ላሪሳ አዋርድ የተሰኘ ሽልማት ተጠቃሽ ነው። ዶክተር ቦጋለች በጠቅላይ ሚኒስትር አብይ አህመድ አቅራቢነት ተመርጠው የእርቅና የሰላም ኮሚሽን አባል ሆነው ሲያገለግሉም ነበር። ዶክተር ቦጋለች ገብሬ በ2008 ዓ ምት የአመቱ የበጎ ሰው ተሸላሚ የነበረው ሲሆን የዶክተር ቦጋለችን ገብሬ የህይወት ታሪክ በሚቀጥሉት ፕሮግራማችን ሰፋ ያለ ጥንቅር ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም